ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በመጀመሪያው ዘገባችን ኢትዮጵያዊ ሙዚቀኛ ቴዲ አፍሮ ኢትዮጵያ አልበሙን ለማስመረቅ መከልከሉን በፌስቡክ ገጹ አስታውቋል። በዚህ ላይ የሕዝብ አስተያየት ሰብስበናል። የግለሰብ ነፃነት የመንፈግ ያህል መስሎ ነው የሚሰማኝ ለእኔ እንደግለሰብ ማለት ነው። እናንተ ማስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። በሌላ ዜና ደግሞ በሶማሊያ የሚንቀሳቀሰው ጽንፈኛ ቡድን አልሸባብ በሚቀጥሉት አራት ዓመታት ውስጥ እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና መሪ ተናገሩ። ዩናይትድ ስቴትስ በአብዛኛው ከአሚሶም ጋር የምታከናውነው ተግባር እነዚህን ኩነቶች ማስተባበር አልሸባብን ከሶማሊያ ለማስወጣት የሚሰነዘሩ ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትነን ድል መትተን የሶማሊያ ብሔራዊ የጸጥታ ኃይሎች እንዲቆጣጠሩት ማስቻል። ዝርዝሩን ይዘናል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የፕሬዚዳንታዊ ምርጫ ውጤት ውሳኔን የሰጠውን ውሳኔ ተመልክቶ የኬንያታ ደጋፊዎች ቅሬታ ያደረባቸው ሲሆን የራይላ ኦዲንጋ ደጋፊዎች ደግሞ በልዩ ደስታ ተቀብለውታል። በጣም ደስተኛ ነኝ። የጠቅላይ ፍርድ ቤቱ ውሳኔ ምን ይሆን ብዬ ነበር ስጠብቆ የነበርኩት ለምንድን ነው እኔ ራሴ የሰጠሁት ድምፅ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ። በሁሉም ወገን የኬንያውያንን አስተያየት ይዘናል። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኬንያ ብሔራዊ የምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ የተደረገውን የድምፅ አሰጣጥ የሚተካ አዲስ ፕሬዚዳንታዊ ምርጫ እንደ አውሮፓውያን ዘመን አቆጣጠር በመጪው ጥቅምት 17 ቀን ሊካሄድ ቀጥሮ ተይዞለታል። ነጻው ምርጫና የድንበር ኮሚሽን ዛሬ ሰኞ በሰጠው መግለጫ በ የወቅቱ ፕሬዚዳንት ኡሁሩ ኬንያታና የተቃዋሚ መሪ ራይላ ኦዲንጋ ብቻ ናቸው ተፎካካሪዎቹ ብለዋል። ያለፈውንና ኡሁሩ ኬንያታ አሸንፈዋል የተባለበትን የምርጫ ውጤት የሀገሪቱ ጠቅላይ ፍርድ ቤት ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በስልሳ ቀናት ውስጥ እንዲደረግ መወሰኑ አይዘነጋም። ይህ በእንዲህ እንዳለ የኬንያ ጠቅላይ ፍርድ ቤት ፕሬዚዳንታዊ ምርጫ ውጤት ውሳኔ በኬንያታ ደጋፊዎች ዘንድ ቅሬታ ሳሲያድር በተቀናቃኛቸው በራይላ ኦዲንጋ ደጋፊዎች ዘንድ ደግሞ ልዩ ደስታን መፍጠሩ ተዘግቧል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሕፃናት ሆነው ወደዚህ ወደ ዩናይትድ ስቴትስ በሕገ ወጥ መንገድ የገቡ የውጭ አገር ዜጎች ወደ አገራቸው እንዳይመለሱ የሚከለከለውን ፕሮግራም ለማቆም የሚሰጡትን ውሳኔ በነገው ዕለት ይፋ ያደርጋሉ ተብሎ ይጠበቃል እርምጃውን ለጋዜጠኞች የገለጹ ባለሥልጣናት እንደተናገሩት ከሆነ ምክር ቤቱ በጉዳዩ ላይ እንዲወያይበት የስድስት ወራት የጊዜ ገደብ ይዞ ነው ውሳኔያቸው ይፋ የሚሆነው ይህን በቀድሞ ፕሬዚዳንት ባራክ ኦባማ ብቸኛ ትዕዛዝ ስራ ላይ የዋለውን ህግ የምክር ቤት አባላት እንዳልተነጋገሩበትም ታውቋል። ማን ያውቃል አሉ ባለስልጣናቱ። ፕሬዚዳንቱ ሀሳባቸውን ሊለውጡ ይችላሉ። ይህ በሕፃናት ዕድሜያቸው በህገወጥ መንገድ ወደ ዩናይትድ ስቴትስ የገቡ ዜጎች ወደ ትውልድ አገራቸው እንዳይመለሱ የወጣው ፕሮግራም ወደ 800 ሺህ የሚሆኑና የሥራ ፈቃድ ያላቸው ቤተሰቦች ከልጆቻቸው ጋር እንዲቆዩ መርዳቱም ታውቋል። ከማሪታይም ጋር በተያያዘ ባለፈው ግንቦት ወር በጎረቤቶቿ ቪየትናምና ቻይና መካከል የሚታየው የባህር ውዝግብ እያየለ መሄዱ ተሰምተዋል። ይሁንና ቪየትናም ያንን ያህልም የሰፋ ድጋፍ ስለሌላት ቁጣዋ እንደዚሁም አቅሟም አነስ ብሎ ታይቷል። ቤይዥንግ ባለፈው ሳምንት ቶንኪን በተባለው ባህረ ስላጤ ያካሄደችው ወታደራዊ ልምምድ ከሃኖይ የውጭ ጉዳይ ሚኒስትር ይፋ ባደረጉት ተቃውሞም የተገለጸ ሆኗል። በስተ መጨረሻም የደቡብ ኮሪያ ጦር ዛሬ ሰኞ ወደ ጃፓን ባህር ያደረገው ተከታታይ የሚሳይል ተኩስ የሰሜን ኮሪያን የኒውክሌር ጥቃት ለመቃወም በሚመስል መልኩ የተቃጣ መሆኑ ተነግሯል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ዛሬ አብሬያቸው የማመሸው ሄኖክ ሰማእግዜር ነኝ። ኑ አብረን ከአድማስ ስንሻገር ኢትዮጵያዊ ሙዚቀኛ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታውቋል። እስኪ ቴዲ አፍሮ በፌስቡክ ገጹ ካሰፈረው ጽሁፍ እናስደምጣችሁ። የተወደዳችሁ ወገኖች፣ በቅድሚያ የከበረ ሰላምታችንን እያቀረብን ይላል። በዛሬው እለት ማለትም ነሐሴ 28 2009 ዓ ከምሽቱ በአንድ ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ልናካሄድ የነበረው የኢትዮጵያ አልበም ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ የተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ለማካሄድ እንደማንችልና ፈቃድ እንደሚያስፈልግ በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክቡራን ወገኖቻችን ስናሳውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ይላል የፌስቡክ ገጹ። ከላይ ለመግለጽ እንደሞከር ነው ይልና ይህን ዝግጅት ለማካሄድ ፈቃድ መጠየቅ ማለት አንድ ዜጋ የሰርጎ ወይም የልደት በዓሉን ለማክበር ከዚህ በፊት ባልተለመደ ሁኔታ ከመንግስት ፈቃድ የመጠየቅን ያህል ስራ ላይ ውሎ የማያውቅ አሰራርና ከሀገሪቱ የህግ አካሄድ ጋር የሚጣረስ መሆኑን ከግምት ውስጥ በማስገባት ለጊዜውም ቢሆን ሁኔታውን ለማስቀጠል ያደረግነው ሙከራ ምንም አይነት የሙዚቃ መሳሪያና ለዝግጅቱ አስፈላጊ የሆኑ ግብዓቶች በሙሉ ወደ ሆቴሉ እንዳይገቡና ከመኪና እንዳይወርዱ መለዩ የለበሱ የመንግስት ታጣቂዎች መከልከላቸው ገልጿል። በፌስቡክ ገጹ በተፈጠረው ሁኔታ ለተደረገላቸው ክቡራን እንግዶቻችንና ለመላው ውድ አድናቂዎቻችን ይህንን ቅሬታ ያዘለ መልእክታችንን ስናስተላልፍ የጨው ዓመት የሰላምና የፍቅር ከምንም በላይ ደግሞ በመላው ኢትዮጵያ ልጆች በእኩል ዓይን የሚታዩበትና የፍትህ ዘመን እንዲሆን በመመኘት ነው ይላል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴድሮስ ካሳሁን ቴዲ አፍሮ ብሏል። ይህንን ተመልክቶ የእናንተን አስተያየቶች እየወሰድን ነው። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። በለፍ ተቀደም ደግሞ ወደ ተለያዩ የኢትዮጵያ አካባቢዎች በመደወል የህዝብ አስተያየት ሰብስበናል። ለኢትዮጵያ መንግስትም እንደዚሁ በጉዳዩ ላይ አስተያየት ወይም ምላሽ እንዲሰጥበት በስልክ ደውለን ያደረግነው ሙከራ አልተሳካም። እንደደረሰን ሰሞኑን እናቀርባለን። እስኪ እንደዚሁ በለፍ ተቀደም ካገኘ ናቸው የህዝብ አስተያየቶች፣ ጥቂቶቹን እናስደምጣችሁ። ሰምቻለሁ፣ ግን አስተያየት የለኝም የእኔ እንትን። እንዴት ደወልክ? እንደዚሁ በለፍ ተቀደም። አስተያየት የለኝም የእኔ እንትን። አመሰግናለሁ። ሄሎ ሄሎ። ጤናስትልኝ። ጤናስትልህ። ሄኖክ ሰማእግዜር እባላለሁ፣ ግን ጋዜጠኛ ነኝ። ከአሜሪካ ድምፅ ነው የምደውለው። የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ። እሺ፣ እሺ ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ ሀያ ስምንት ትናንት ማለት ነው ዝግጅት ነበረውና ይሄ በጸጥታ ኃይሎች ተሰርዞበታል። አዲስ ዓመትም ሊያሰናዳ ያሰበው ኮንሰርት እንደዚሁ ፈቃድ የለህም በሚል ተሰርዟል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ሀሳብ ያደረቦት? የግለሰብን ነጻነት የመንፈግ ያህል መስሎ ነው የሚሰማኝ ለእኔ እንደግለሰብ ማለት ነው። እንዴት የግለሰብ ነጻነትን እንደመንፈግ ሲሉ? ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ ብዙ ብዙ አርቲስቶች ማለት ነው እና እንደዚህ አዲስ አልበም በሚያወጡበት ሰዓት ያለ ምንም የመንግስት ፍቃድ ወይም ያለምንም ጥያቄ በፈለጋቸው ቦታ እነሱ ኦርጋናይዝ ማድረግ በፈለጉበት ቦታ አድናቂዎቻቸውን ጠርቶ ሲያስመርቁ አውቃለሁ፣ አስመርቄም አውቃለሁ። ምን የተለየ ነገር ያለ ይመስልሃል? በሙዚቀኛ ቴዲ አፍሮ እንግዲህ ምናልባት አሁን እንግዲህ የአዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንዲህ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል እንትን ያለው ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት አሁን ከረንት ሀገሪቱ ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አድርጎት ሊሆን ይችላል ዘፈኑን እና፣ ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን እንትን ይልብናል ብሎ ስለታሰበ ይመስለኛል፣ እንደ እኔ ማለት ነው፣ የተከለከለበት ምክንያት እንጂ፣ እንደ ማንኛውም ዘፋኝ እንደ ማንኛውም አርቲስት አልበም የማስመረቅ መብት ሙሉ ሙሉ ዲሞክራሲያዊ መብት ያለው ይመስለኛል። እና በማንኛውም ግለሰብ እንዲህ ነው እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ወይ ይታይ ማለት ብዬም አላስብም። ትክክል ነው ብዬም አላስብም። ሄሎ ሄሎ። አቤት፣ እንደምን ዋልክ ደህና ዋል ልበል። ሄኖክ እባላለሁ መስገን፣ ሄኖክ እባላለሁኝ። ጋዜጠኛ ሄኖክ ሰማ፣ ጋዜጠኛ ነኝ። ከአሜሪካ ድምጽ ነው ምደውልልህ። ጋዜጠኛ ነኝ። እንደምን አመሸ ሲያይፈድ መስገን ዜናውን ሰምተሃል? ምን አስተሳሰብ አደረብህ? ይለሰ በሚለው ፈዶ አመሰግነ ከየት ከተማ ነው ግን? ከተማው ደሴ ነው። ያው በጣም የሚከብድ ነው ግን፣ አይቻለሁ፣ እንትኑ ኤስቪ ላይ አይቻለሁ። በጣም አሳዛኝ ነው። ያው እንግዲህ ይስተካከላል ብዬ ያስባለሁ። ነ ይስተካከል አልሰትል ያው የተሰረዘው ወደ እንትን ይመለሳል ማለት ነው ለቅ የቴዲ አፍሮ አድናቂ ነህ አንተ? ከየት ከተማ ነው? ከሰበታ ነ ከሰበታ። ለአዲስ ዓመትም ዝግጅት ለታዳሚዎቹ አሰናድቶ ነበር። እሱንም እንደዚሁ የተያያዘበት ሁኔታ ነው ያለው። አዎ፣ እንደዛ ነው ው እኔ አይቻለሁ። እንደ ዛሬ ሲቪ ላይ አንድዛለሁ። ለምን ይመስልሃል ይሄ የሆነው? ኬሱ እንግዲህ አይዶር ነው እንግዲህ አንድ ሰው ለቶ እንትን ብዙ ነገር አውጥቶ እንግዲህ ሲሰራበት

ቴዲ አፍሮ እናመሰግናለን። የኢትዮጵያ አልበም የሚለቅበት እንግዶች የተጋበዙበት በዓሉን በተመለከተ የኢትዮጵያ መንግስትም፣ ሌሎችም ጉዳዩ የሚመለከታቸው አስተያየት እንዲሰጡበት ሰሞኑን ሲሰጡበት ለእናንተ የምናደርሰው ይሆናል። በነገራችሁ ላይ መጠየቅ ያለባቸው ጥያቄዎች አሉ። አንደኛው ማነው የከለከለው የሚል ነው። በእርግጥ መለዩ የለበሱ ሰዎች ቢልም በፌስቡክ ገጹም ማነው የከለከለው? ትእዛዙን ያስተላለፈው ማን ነው ለምንድን ነው በምን ሕግስ መሰረት ነው የተከለከለው የሚሉትን ጥያቄዎች ይዘን ለእናንተ ምላሽ የምናመጣበት ይሆናል። ወደ ተከታዩ ዘገባችን እናልፋለን። አልሸባብ በሶማሊያ ውስጥ በሚቀጥሉት አራት ዓመታት እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ተናገሩ። ከዚህ በኋላም ከሀገሪቱ የጸጥታ ኃይሎች ቁጥጥር ውጪ ሊሆን እንደማይችልም ገልጸዋል። የአዲስ አበባው ዘጋቢያችን መለስካቸው አማሀ ዝርዝሩን ይዟል። የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ጀኔራል ቶማስ ዲ ወልድሃውዘር ይህን የተናገሩት በጀርመን ስቱትጋርት ከተማ የሚገኘውን የእዙን ሰፈር ለጎበኘው የምስራቅ አፍሪካ የጋዜጠኞች ቡድን ነበረ። የቡድኑ አባላት ለሰነዘሩላቸው የተለያዩ ጥያቄዎች በሰጥቷቸው መልሶች እንዳመለከቱት በበላይነት የሚመሩት እዝ ዋና ስራው የአፍሪካ አህጉር እያንዳንዱ ሀገር የየራሱን የጸጥታና የደህንነት ጉዳይ በራሱ እንዲፈታ ማስቻል ነው። ከአጭር ጊዜ አኳያ እዛቸው በየቀኑ አሸባሪዎችን እንደሚገድል የተናገሩት ጄኔራል፣ ዋናውና የረዥም ጊዜ ግባችን ግን የአገሮቹን ደህንነትና ሰላም ዘላቂ ለሚያደርጉ የልማት ስራዎች አስተዋጽኦ ማድረግ ነው ሲሉም ተናግረዋል። ከአሚሶም ጋር በሶማሊያ አሁን እዙ የሚያከናውነው ተግባር ከዚህ እንደማይለይ የገለጹት ጀነራል ወልድ ሃውዘር አልሸባብ እየተባለ የሚጠራው አሸባሪ ቡድን እስከሚቀጥለው የሶማሊያ ምርጫ ድረስ በፍጹም እንደሚሸነፍ ተናግረዋል። ዩናይትድ ስቴትስ በአብዛኛው ከአሚሶም ጋር የምታከናውነው ተግባር እነዚህን ሁነቶች ማስተባበር፣ አልሸባብን ከሶማሊያ ማስወጣት፣ የሚሰነዘሩትን ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትነን ድል መትተን የሶማሊያ ብሔራዊ የጸጥታ ኃይሎች እንዲቆጣጠሩት ማስቻል ነው እና አስቀድመን እንደጠቆምነው ይህ የሚከናወንበት ጊዜ እስከ መጪው የፌዴራል ምርጫ ማለትም እስከ 2021 ድረስ ነው። በተለይ በሶማሊያ ውስጥ እዛቸው ከሌሎች ተባባሪ ኃይሎች ጋር በጋራ በሚያከናውኗቸው ተግባራት የሚያጋጥም ዋና ችግር ምን እንደሆነም ጀነራሉ ለጋዜጠኞች ዘርዘር አድርገው አስረድተዋል። በአሁኑ ጊዜ ካሉት ትልቅ ፈተናዎች መካከል አንዱ በሥልጠናው መርሃ ግብር የሚሳተፉትን ሀገሮች ሁሉ ጥረት በአንድነት ማሰባሰብ እና ማቀናጀት ነው። ምክንያቱም አንዳንዶቹ በተቋም ደረጃ ያሰለጥናሉ፣ አንዳንዶቹ ደግሞ በታክቲካዊ ደረጃ ያሰለጥናሉ እና እንደሚመስለኝ ካሉብን ፈተናዎች መካከል እነዚህ ሁሉ ውጥረቶች ማዋሃድና ማቀናጀት ወደ አንድ አቅጣጫ እንዲሄዱ ማስቻል ነው። አንዳንድ ሰዎችን ከአፍሪካ እዝና ከተዋህደው የአፍሪካ ቀንድ ግብረ ኃይል ወደ ሞቃዲሾው በመላክ ይህንን ስራ እንዲያግዙ እናደርጋለን። ጋዜጠኞቹ በተለይ የአሚሶም ኃይሎችን በተመለከተ የተለያዩ መረጃዎችን እየጠቀሱ ሶማሊያን ለቀው ሊወጡ እንደሚችሉ በማስታወስ ምን ዝግጅት እንዳለም ጠይቀዋል። ጄኔራሉ የኋላ ኋላ ይሄ መሆኑ እንደማይቀር ተናግረው እርምጃው ግን ድንገተኛና እስከ ዛሬ የተገነባውን የሚያፈርስ እንደማይሆን ያላቸውን ተስፋ ገልጸዋል። ይህን ሂደት የተሳካ ለማድረግ እዛቸው እየሰራ እንደሆነም ጠቁመዋል። እንደሚመስለኝ ሰዎች ለዚህ ዝግጁ መሆን ይኖርባቸዋል። ብዙ ጊዜም በሚቀጥለው በ2021 የሚካሄደው የሶማሊያ ምርጫም በግልጽ ተጽፎ የሚገኝ የጊዜ ገደብ እንደሆነ ተናግረናል። እናም የአሚሶም ከሶማሊያ መውጣት የጊዜ ጉዳይ መሆኑ ግልጽ ነው። ጥረቶች እየተካሄዱ ናቸው። በጠቅላላ ለማለት የምፈልገው አሚሶም ለዘላለም ሶማሊያ ውስጥ ሊኖር ይችላል ብሎ የሚጠብቅ ሰው የለም። የጸጥታ ችግሮች አሉ። የሶማሊያ የጸጥታ ኃይሎች ራሳቸውን ችለው ይህን ችግር ለመጋፈት ጊዜ ይፈልጋሉ። እንደሚመስለኝ ይህንን ሁሉ ይገነዘበዋል። ይህን የሽግግር ወቅትም በተቻለ ሁሉ አንዳችም እንቅፋት የሌለው እንዲሆን እየሰራን ነው። ጄኔራሉ አፍሪካ በህገ ወጥ መንገድ ሰዎችን የሚያዘዋውሩ የአደንዛዥ ዕፅ ነጋዴዎች፣ በሰዎች የሚነግዱ ወንጀለኞች፣ የጽንፈኛ አሸባሪዎች መተላለፊያና ምሽግ የሆነችው በሀገሪቱ የቆዳ ስፋት ምክንያት የመንግስታት አስተዳደር የማይደርስባቸው መጠጊያዎች በመኖራቸው መሆኑም ገልጸዋል። የችግሩ ምንጭ አንድ ብቻ እንዳልሆነም አስታውሰው ሙሰኛ ሹማምንትም ሌሎቹ ችግሩን የሚያባብሱ ኃይሎች እንደሆኑ ገልጸዋል። የዩኤስ አፍሪካ ኮማንድ ወይም የዩኤስ አፍሪካ እዝ ከስድስቱ የዩናይትድ ስቴትስ መልካምድራዊ የጦር ኃይሎች እዝ አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት አንድ ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12,000፣ በ110 እና በ15,580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ። ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል፣ እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ኑ አብረን ካድማስ ንሻገር። የጋቢና ጉዞዋችን ይቀጥላል። አሁን ወደ ጎረቤት ኬንያ ጎራ እንበል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የፕሬዚዳንታዊ የምርጫ ውጤት ላይ የሰጠው ውሳኔ በኬንያታ ደጋፊዎች ዘንድ ቅሬታ ሲያሳድር፣ በተቀናቃኛቸው በራይላ ኦዲንጋ ደጋፊዎች ዘንድ ደግሞ ልዩ ደስታን ፈጥሯል። ሁለቱ ተፎካካሪዎች ውሳኔው ከተላለፈ በኋላ ወደ ምርጫ ቅስቀሳ እንደሚገቡ የተናገሩ ሲሆን ፕሬዚዳንት ኬንያታ ግን ባለፈው አርብ ውሳኔውን የሰጡትን ዳኞች በመዝለፋቸው ከኬንያ ፍርድ ቤት ዳኞች ማህበር ወቀሳ ቀርቦባቸዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ የላከው ዝርዝሩን ይዟል። በስድስት የኬንያ ዳኞች የተላለፈው የኬንያ የምርጫ ውጤት ውሳኔ በኬንያውያን ዘንድ ልዩ ስሜትን ፈጥሯል። የተቀናቃኙ የራይላ ኦዲንጋ ደጋፊዎች የምርጫው መደገም ፍትሐዊ የሆነ የምርጫ ዙር እንዲካሄድ ይረዳል በማለት የዳኞችን ውሳኔ በጸጋ ተቀብለዋል። ለዚህም አርብ ዕለት ውሳኔው በይፋ ሲነገር በኦዲንጋ የትውልድ ቦታ ኪሱሙ ከተማ እንዲሁም በተለያዩ የናይሮቢ ቦታዎች ነዋሪዎች ወጥተው ደስታቸውን ገልጸዋል። ብዙዎች ደግሞ የዳኞቹ ውሳኔ ያልተገመተ በመሆኑ ጉዳዩን በኬንያ አነጋጋሪ እንዲሆን አድርገዋል። ጆን ዶምቢ ናይሮቢ ውስጥ ዝቅተኛ ገቢ ያላቸው ሰዎች በሚኖሩበት ኪቤራ ሰፈር ነዋሪ ነው። በጣም ደስተኛ ነኝ የጠቅላይ ፍርድ ቤቱ ውሳኔ ምን ይሆን ብዬ ነበር ስጠብቀ የነበርኩት። ለምንድን ነው እኔ ራሴ የሰጠሁት ድምፅ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ። እነዚህ ሰዎች ድምጻችንን ሰርቀውብናል። ስለዚህ በጠቅላይ ፍርድ ቤቱ ውሳኔ በጣም ተደስቻለሁ። የኪቤራው ነዋሪ ዶንቢ አያይዞም በ2013 የኬንያ ምርጫ ጊዜ ጠቅላይ ፍርድ ቤቱ በጊዜው ተቀናቃኙ ራይላ ላቀረቡት አቤቱታ የማያሳምን ውሳኔ በመስጠቱ በእርግጥ ይህን ውሳኔ ይወስናል ብዬ አልጠበቅኩም ይላል። በተጨማሪም ይህ ውሳኔ ለሌሎች አፍሪካ ሀገሮች ራሱ የማንቂያ ደውል ነው በማለት አስተያየቱን ሰጥቷል። አብዲ ኢብራሂም ጉዮ በኬንያ ማርሳቢት ግዛት ተወልዶ ያደገ የ25 ዓመት ወጣት ነው። አብዲ በግዛቱ ማርሳ ቢት ውጤቱ በተሻረው ምርጫ እሁሩ ኬንያታ አሸንፈው የነበሩ ሲሆን ምርጫ በድጋሚ ማካሄድ ለሀገሪቱ ኢኮኖሚ እንቅስቃሴ ጥሩ አይደለም ይላል። ይህ በጣም ከባድ ውሳኔ ነው፣ ወደ ኋላ ስለሚመልሰን ማለት ነው። ምርጫ ሲደረግ እዚህ ሁሉም የንግድ ተቋማት ይዘጋሉ፣ ስለዚህ የኢኮኖሚ እንቅስቃሴ ይገታል ማለት ነው። ሰውም በቀላሉ ሥራ ማግኘት አይችልም። በኬንያ የፖለቲካ ሁኔታ ከየዕለቱ ኑሯችን ጋር በጣም ቁርኝት አለው። እኛ ብዙ የማርሳቢት ነዋሪዎች ብዙዎቻችን ጁብሊ ፓርቲን ነው የመረጥ ነው። ከ84 ፐርሰንት በላይ የሚሆኑት የማርሳቢት ነዋሪዎች እሁሩን ነው የመረጡት። ውሳኔው በጣም ነው ያስደነገጠኝ። እኛ በብዛት ወጥተን ድምፃችንን በመስጠት ነው ያሸነፍ ነው። ስለዚህ አሁን በድጋሚ ይካሄዳል የሚለው ውሳኔ ለእኛ ጥሩ ነገር አይደለም። እኛ ድምፅ ሌቦች አይደለንም። ጁቢሊ ፓርቲ ብዙ ድምፅ አግኝቷል። ቢደገምም፣ ምንም ጥርጥር የለኝም አሁንም እናሸንፋለን። አብዲ የኬንያ ጠቅላይ ፍርድ ቤት ዳኛ የወሰኑት ውሳኔ ባይወደውም፣ በሀገሩ ኬንያ ከዚህ ቀደም ተሰምቶ ስለማያቅ ዲሞክራሲ እንዲመሻሻሉ አስደስቶኛል ሲል ገልጸዋል። የጠቅላይ ፍርድ ቤቱ ዳኛ ዴቪድ ማራጋ ባለፈው አርብ ውሳኔውን ካስተላለፉ በኋላ ፕሬዚዳንት ኬንያታ ውሳኔውን ባንቀበልም እናከብረዋለን ሲሉ ለአገሪቱ ሕዝብና ለደጋፊዎቻቸው አሳውቀው እንደነበር ይታወሳል። ያም ሆኖ ግን ዳኞችን የሚያጉድፍ ንግግር ሲያደርጉ በመሰማታቸው ከኬንያ የፍርድ ቤት ዳኞች ማህበር ወቀሳ ቀርቦባቸዋል። ብራያን ካይምባ የኬንያ ፍርድ ቤት ዳኞች ማህበር ኃላፊ ናቸው። የሀገሪቱ ፕሬዝደንት የጠቅላይ ፍርድ ቤቱን ኃላፊና ሌሎች የሀገሪቱ ዳኞችን ተሳድበዋል። የኬንያ ህገ መንግሥት አንቀጽ 159 እዝባር አንድ የዳኝነት ኃላፊነት ለፍርድ ቤት እንደሆነ ያስቀምጣል። አሁንም ሕገ መንግሥቱ ፍርድ ቤት ነፃና ፍትሃዊ እንዲሆን ይደነግጋል። ስለዚህ በተለይ በፖለቲካው ውስጥ ያላችሁ ሰዎች የሕገ መንግሥታዊ ግዴታቸውን እየተወጡ ያሉ የፍርድ ቤት ዳኞችን መጎንተል፣ አላግባብ ስማቸው ማጥፋት፣ ፐርሶናል ፕሮፋይሊንግ እንድታቆሙ አሳስባለሁ። ትላንት የተቀናቃኙ ፓርቲ ናሳ አመራሮች በናይሮቢ ሁሩማ ሰፈር ከደጋፊዎቻቸው ጋር ሲወያዩ የኡሁሩ ኬንያታ ተቀናቃኙ ራይላ አሞሎ ኦዲንጋ አሁንም ድምጻችን እንዲሰረቅ አንፈቅድም፣ ስለዚህ የኬንያ ምርጫ ቦርድ አሁንም ማሻሻያ ያድርግ በማለት አሳስቧል። ሁለተኛው ዙር ፕሬዝዳንታዊ ምርጫ የሚካሄደው በስልሳ ቀናት ውስጥ ሲሆን ተፎካካሪዎቹ በቅርቡ የምረጡን ዘመቻቸውን ይጀምራሉ። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ። የጋቢና ጉዞዋችን በዚሁ ተጠናቋል። በፌስቡክ አት ቪ አማሪክ ላይ በትዊተርም እንደዚሁ አት ቪ አማሪክ ሀሽታግ ጋቢና ቪወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳቸው ያመሸሁት ሄኖክ ሰማ እግዜር ነኝ። ዝግጅታችንም በቴክኒክ የመራልን ደግሞ ፋሲል ገበየው ጋር በመሆን እሰናበታለሁ። መልካም ጉዞ። በነገው ምሽት እንገናኝ።